በቢሾፍቱ የኢሬቻ በዓል አከባበር ወቅት በተፈጠረው ሁከት ውስጥ የጠፋው ሕይወት ቁጥር እየጨመረ መሆኑን የዓይን እማኞች እየተናገሩ ነው። ለደረሰው ጉዳት ተጠያቂው መንግሥት ነው ብለዋል። የመንግሥት ኮሚኒኬሽንስ ጉዳዮች ጽህፈት ቤት በበኩሉ ለመስተጓጎሉና ለሕይወት መጥፋት ሁከት ፈጣሪ ኃይሎች ያላቸውን ወንጅሏል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው በምንም አይነት ምክንያት በየትኛውም የበዓል አጋጣሚ በዚህ ቁጥር በአንድ ቦታ ህዝብ ተሰባስቦ አያውቅም። የኦሮሚያ የተቃውሞ እንቅስቃሴ ከተጀመረ ወዲህ በእሬቻ በዓል ምክንያት በቢሾፍቱ የተገኘው የህዝብ ቁጥር እስካሁን ከታዩት ከፍተኛው መሆኑ ብቻ አይደለም፣ ይበልጥ አሳዛኝ በመሆኑም እየተጠቀሰ ነው። እየወጡ ያሉት መረጃዎች እንደሚያመለክቱት በክልሉ የተቃውሞ እንቅስቃሴ ከተጀመረ ወዲህ በአንድ ቀን በአንድ ከተማ ይህንን ያህል ቁጥር ያለው ሰው ሞቶ አያውቅም ቁጥሩ ሲጨምር መዋሉንም ነው የቢሾፍቱ ከተማ ነዋሪና የኦሮሞ ፌዴራሊስት ኮንግረስ አባል የሆኑት አቶ ለገሰ ታደሰ ያብራሩት። ቁጥሩ እኔ አሁን በራሴ ያረጋገጥኩት በፊት ለፊት ተገኝቼ ሰባ ስድስቱን ሰው አረጋግጫለሁ። ሰባ ስድስት አረጋግጫለሁ ሲሉ በምን ማለት ነው? ያለው ሬሳውን በፊት ለፊት እዛ ሆስፒታል በስግድስ ተገኝቼ ሰባ ስድስት ሬሳ ቆጥሬ። ያለው የት ሆስፒታል ነው? አቶ ለገሰ፣ ቢሾፍቱ ሆስፒታል ቁጥሩ ለምሳሌ ስንት ጊዜ ነው የሄዱት? እስካሁን አሁን የተለያየ ቁጥር ነው እንግዲህ እየጨመረ መምጣቱን ነው የሚያሳየው የነገሩ ቁጥር? አዎ እኔ አሁን አራኩም እኔ ከጠዋት ጀምሬ ክስተት ከተፈጠረ ጀምሬ ዛው አካባቢ ነው ያለሁት። ግን ሆስፒታል ምን ያደርጋሉ ሌሎቹ ሬሳዎች? ከሬሳ ቦታ ወይም ካለበት ዱንካን አካባቢ ራቅ አድርጎ ያስቀመጧቸው ነበሩ። ቆይቶም ደግሞ የወጡ ነበሩ። ካለፉት ውስጥ በጥይት ተመትቶ የሞተው ድራ ነጋሹ የሚባል እሱ፣ በጥይት ግንባሩን ተመጥቶ ነው የሞተው። ወደ አንገቱ አካባቢ ነው የተመታው። ስለዚህ ከሞቱት ውስጥ በርሶ ግምት ምን ያህሉ በጥይት ነው? ምን ያህሉ ተረጋግጠው ነው እዛ ሀይቁ ውስጥ የሞቱት? በአምስቱ በትክክል ቁስልም አለባቸው ተረጋገጡ ብቻ ማለት መለየት አልችልም። ቁስል አለባቸው እንደገና ጭቃም አለባቸው። ይሄ ወይ ወርቆ ከተመቱ በኋላ የወደቁ ይሆናሉ። ለምሳሌ ቆስለው ደም እየፈሰሰ እንዳውም ውሀ ከላቸው እንትን አድርጎ አጥርቆ እንትን ያደረጋቸው ሰዎች ወደ አስራ ስድስት ሰዎችን ቆስሉ ከን ቁስላቸው የሞቱ አስራ ስድስቶችን አይቻለሁ። ምንም ጭቃ ውስጥ ሳይገባ ደግሞ በጥይት የሞተው አሁን ስሙን ያነሳ ሁልህ አንድ ወንድም ብራ ነጋሽ የሚባልን አይቼዋለሁ በአካል ስለዚህ በሁለቱም መንገድ ነው ሰዎች የሞቱት እያሉኝ ነው አዎ በሁለቱም መንገድ ይሁን እንጂ ትልቁ ነገር ልንረዳ ረዳ የሚገባው ኢህአዴግ በፈጠረው ስህተት እንጂ ህዝቡ በፈጠረው አይደለም ህዝቡ ትክክለኛ ጥያቄ ነው የጠየቀው ኢህአዴግ የፈጠረው ስህተት ሲሉ እሱን ያብራሩልኝ እስቲ አቶ ለገሰ መነሻው ምንድን ነው ከዚህ በፊት አባገዳዎች በተለያየ ሚዲያ አንዳንድ አሳቢ ሲሰጡ ነበር ይህም ምንድን ነው የአባ ገዳ አርማ ካልሆነ የበሰቀ የትኛው የፖለቲካ ድርጅት ባንዲራ እንዳይሰቀል ተከልክሏል አሁን እነሱ ሄደው የኦህዴድን ባንዲራ እዛ ፊት ለፊት ሲሰቅሉ አሁን እዚህ ጋር ቦታ ለአምልኮን የመጣን በዓላችን ነው ባህላችን ነው ስለዚህ እዚህ ጋር የፖለቲካን ነገር ማየት አንፈልግም ተቃውሞ አነሱ በዚህ ተቃውሞ ውስጥ ምንም አታመጡም የእኛ ምልክት መሰቀል አለበት የምል ያው ዱላ ስለያዙ አቅም አላቸው። ይሄ ህዝብ እንኳንስ ጥይት እንኳንስ ሌላ ነገር ዱላ እንኳን ሰው መጥቶ የሚያሳምም ዱላ የሚያሳምም ዱላም የላቸው። ይህን ጥያቄ ህዝቡ ሲጠይቅ ይሄ ጭስ ተተኮሰባቸው። አስለቃሽ ጭስ ማለት ነው፣ አስለቃሽ ጋዝ። አዎ አስለቃሽ ጭስ፣ አስለቃሽ ጭስ ተኮሱባቸው። እነዚህ ሰዎች መሸሻ አይላቸውም፣ ያሉት ባህር ላይ ነው። አሁን ወደ እነሱ መሸሽ የግድ ስለምላቸው እነሱን ገፍቶ ህዝቡን እንዳለ ከላይ አገር እነሱ ህዝቡን ይወረውራሉ ጭቃ ውስጥ ገብተው፣ ይሄ አክል ህዝብ እንዳውም እኔ በወሬ ደረጃ ኢንፎርሜሽን አልሰጥም። ኢህአዴግ የሚዋሸው ውሸት ይበቃናል። እኛም ውሸት መስጠት አልፈልግም ብዬ እንጂ የሞቱ የሰው ብዛት መቶ ሀያ ነው። እኔ በጆሮ የሰማው ያየሁትን ግን መናገር ስላለብኝ ነው ያለው ሰባ ስድስት ብዬ የተናገርኩት በሆስፒታል እንደሚገኙ የገለጹት። ሌላው የዚህ ከተማ ነዋሪም አስከሬኖችን ለመለየት ጥረት ሲደረግ መመልከታቸውን ተናግረዋል። ፈትሾ የሰውዮ አደራሻ እየጻፉ ነው። አሁን ሰዎቹ እዛ ውስጥ የሞቱትን ሰዎች ማንነት ለማወቅ ሞቱ ሰዎቹ ስርስር ያው ይዞ ዘመድ እየሰጡ ነው። ያው ስሙና መታወቅ ያው ፈትሾ የሰውዮ አደራሻ እየጻፉ ነው። አሁን ሰዎቹ እዛ ውስጥ መንግስት በዓሉ የተስተጓጎለው በሁከት ፈጣሪ ኃይሎች ነው ብለዋል። አባ ገዳዎች በዓሉን በሰላም እየመሩ እያለ አስቀድመው የተዘጋጁ ኃይሎች ሁከትና ግርግር አስነስተዋል፣ ብለዋል የመንግስት ኮሚኒኬሽን ጉዳዩ ጽፈት ቤት በዚሁ ግርግር ምክንያት በተፈጠረው መረጋገጥም የሰው ሕይወት ጠፍቷል ሲል አስረድቷል። የኢሬቻ በዓል በዚህ መልክ በመስተጓጎሉና የሰው ሕይወት በመጥፋቱ ከፍተኛ ሀዘን እንደተሰማውም አስታውቋል። ሁከት በፈጠረው ግርግርና መረጋገጥ ሕይወት መጥፋቱን የገለጸው መግለጫው ዝርዝር መረጃ ግን አልሰጠም። በቀጣይ Indahnya sahur gentak kumal. La Amerika demi radio. Sekunder Freo ke Adi sahbab.